የክርስቶስ እውነተኛ ተከታዮች ቅዱሳን መጻሕፍትን ይወዳሉ። በርካታ የተለያዩና በጣም ግለሰባዊ በሆነ መንገድ ለሕይወታችን ሲናገሩም እናገኛቸዋለን። ይህም ቅዱሳት መጻሕፍትን አስመልክቶ በፍጹም ልንዘነጋው የማይገባን የከበረ እውነት ነው። ሆኖም ይህ አስደናቂ በሆነ መንገድ ግለሰባዊ ይዘት ያለው የቅዱሳን መጻሕፍት አድማስ ዘወትር ልናስተውለው የሚገባንን አንድ ነገር እንዳናስተውል ያደርገናል። መጽሐፍ ቅዱስ ለእኔ ወይንም ለእናንተ በቀጥታ አልተጻፈ። በመጀመሪያ ደረጃ ቅዱሳን መጽሐፍት የተጻፉት ከብዙ ሺህ ዓመታት በፊት ይኖሩ ለነበሩ ሌሎች ሰዎች ነው። ስለዚህ ቅዱሳን መጽሐፍት ዛሬ በእኛ ሕይወት ተግባራዊ የሚሆኑበትን መንገድ ለመረዳት ስንጥር፣ ዘመነኛው ተዛምዷችን በቅዱሳን መጽሐፍት ቀደምት ፍቺ ላይ የተመሠረተ መሆኑን ልናረጋግጥ ይገባል። ይህ አባታችን አብርሃም የሚል ርዕስ የተሰጠው ተከታታይ ትምህርት ነው። በዚህም ትምህርት በዘፍጥረት ምዕራፍ 11 ቁጥር 10 እስከ ምዕራፍ 25 ቁጥር 18 የሚገኘውን የአብርሃምን ሕይወት እንመረምራለን። ይሄኛው ደግሞ ከሦስቱ የመግቢያ ትምህርቶች ሁለተኛውን የአብርሃም ሕይወት ቀደምት ትርጉም የሚል ርዕስ ሰጥተነዋል። በዚህ ትምህርት የአብርሃምን ሕይወት ሲጻፉ በነበሩበት ዘመንና ከተጻፉባቸው ሰዎች አንጻር መመልከት ምን ያህል አስፈላጊ እንደሆነ እንመለከታለን። እነዚህ ታሪኮች በሙሴ መሪነት ወደ ተስፋይቱ ምድር ይጓዙ በነበሩት እስራኤላውያን ላይ ምን ቀደምት ተጽዕኖ እንዲያሳድሩ ታስቦ እንደተጻፉ እንመረምራለን የዘፍጥረት 11 ከ10 እስከ 25 18 ቀደምት ትርጉም ሁለት አበይት ጉዳዮችን በመዳሰስ እንመለከታለን በመጀመሪያ በአብርሃም የህይወት ታሪክና በቀደምት ተደራሲያኑ ልምምዶች መካከል ሙሴ ሊያመለክት የፈለገውን ትስስር እናመለክታለን ሁለተኛ ደግሞ እነዚህ ትስስሮች በቀደምት ተደራሲያኑ ዘንድ የነበራቸውን ጥቂት አንድምታዎች ጠቅላላ አድርገን እንመለከታለን የአብርሃምን ህይወት ቀደምት ትርጉም ከመመልከታችን አስቀድሞ ባለፈው ትምህርት የተመለከትነውን ቆም ብለን መከለስ ይገባናል። እስከዚች ነጥብ ድረስ ሁለት ወሳኝ ጉዳዮች ላይ አተኩረናል። በመጀመሪያ ዘፍጥረት 12 ከ1 እስከ 3 በአብርሃም ህይወት ውስጥ የሚገኙ አራት አብይ መሪ ሐሳቦችን እንደሚገልጥ አመልክተናል። እግዚአብሔር ለአብርሃም የገለጠው በበጎነት ማለትም፣ እግዚአብሔር ለአባታችን ምሕረትን በብዙ መንገድ አሳይቷል። አብርሃም ለእግዚአብሔር ታማኝ የመሆኑ ኃላፊነቱ ወይም አብርሃም እርሱን እንዲታዘዝ እግዚአብሔር የሚጠበቅበትን መንገዶች፣ የእግዚአብሔር በረከት ለአብርሃም ወይም ታላቅ ህዝብ፣ ብዙ ልጆች፣ ምድር እና ታላቅ ስም፣ በአብርሃም አማካይነት የእግዚአብሔር በረከት ለሌሎች ማለትም አብርሃም ለምድር ወገኖች ሁሉ በረከት እንደሚሆን የተነገረ ተስፋ። ከዚህም ባሻገር እነዚህ መሪ ሐሳቦች በዘፍጥረት ውስጥ የአብርሃምን ታሪክ ቅርጽ እንዲይዝ ያደረጉበትን መንገድም አይተናል። የአብርሃም ታሪክ በአምስት ሚዛናዊ ደረጃዎች እንደሚከፈልም አውቀናል። በመጀመሪያ በምዕራፍ 11 ከ10 እስከ ምዕራፍ 12 ቁጥር 9 ውስጥ በሚገኘው በአብርሃም ዳራና ቀደምት ልምድ ጀምረናል። ሁለተኛ አብርሃም ቀደምት በሆኑት ጊዜያቱ ከተለያዩ የህዝብ ወገኖች ጋር በነበረው ግንኙነት ላይ ያተኮሩ የተለያዩ ትዕይንቶችን በዘፍጥረት 12 10 እስከ 14 24 በዘፍጥረት 15 ከ1 እስከ ምዕራፍ 17 27 እግዚአብሔር ከአብርሃም ጋር በገባው ቃል ኪዳን ላይ ያተኮረውን ሦስተኛውን ማዕከላዊ ክፍል አራተኛውና አብርሃም ከሌሎች ህዝቦች ተወካዮች ጋር የነበረውን የኋላ ግንኙነት በዘፍጥረት 18 1 እስከ 21 34 ተመልክተናል። አምስተኛው አንጓ ደግሞ የአብርሃምን ዝርያና ሞት የሚተርከው በዘፍጥረት 20 ከ1 እስከ ዘፍጥረት 25 18 የሚገኘው ነው። እነዚህ አምስት ደረጃዎች የአባታችንን ህይወት በሚዛናዊነት ያቀርቡልናል። ሶስተኛውና በምዕራፍ 15 ከ1 እስከ ምዕራፍ 1727 የሚገኘው እግዚአብሔር ከአብርሃም ጋር ያደረገውን ቃል ኪዳን የሚናገረው ክፍል የአብርሃም ሕይወት ማዕከላዊ ሆኖ ያገለግላል። ሁለተኛውና አራተኛው ክፍሎች ደግሞ ሁለቱም አብርሃም ከሌሎች ሰዎች ጋር በነበራቸው ግንኙነት ላይ ስለሚያተኩሩ ተዛማጅነት አላቸው። የመጀመሪያውና የመጨረሻዎቹ ክፍሎች ደግሞ የአብርሃምን ሕይወት የመጨረሻ ምዕራፍ በማመልከት ያለፈውን የዘርግንዱን በማመልከት ወደፊት ይስቡናል። በብዙ ረገድ ይህ ትምህርት በአብርሃም ሕይወትና ውቅርና ይዘት ላይ በሚገኙ መረዳቶች ላይ የተገነባ ነው። ይህንን ክለሳ በልቦናችን ይዘን ወደዚህ ትምህርት አበይት ትኩረት ማለትም በዘፍጥረት መጽሐፍ ወደሚገኘው የአብርሃም ሕይወት ቀደም ትርጉም እንሸጋገራለን። በአብርሃም ሕይወት ታሪኮችና እነዚያን ታሪኮች ለመጀመሪያ ጊዜ በተቀበሉት እስራኤላውያን ልምምዶች መካከል ያለውን ትስስር ወይም ግንኙነት በመመልከት እንጀምር። ትስስር ወይም ግንኙነት በእነዚህ ተከታታይ ትምህርቶች የአብርሃምን ሕይወት የምንፈታበትን መንገድ የምንገነባው ታሪኮቹ በቀደምትነት የተጻፉት በሙሴ ዘመን መሆኑን እና በዚያን ዘመን እንደነበሩ ሁሉ ዛሬም እንደዚያው ብርቱ መሆናቸውን በመረዳት ላይ ነው። አብዛኞቹ ነቃፊ ምሁራን እነዚህ ታሪኮች በሙሴ ዘመን መጻፋቸውን አያምኑም። ሆኖም የብሉይ ኪዳን ሌሎች ክፍሎችንና ኢየሱስንም ራሱ ዘፍጥረትን ሙሴ እንደ ጻፈው አመልክተዋል። በዚህም ምክንያት የዚህ ዘመን ክርስቲያኖች የዚህ መጽሐፍ ጻፊ ሙሴ ስለመሆኑ እውቅና ሊሰጡ ይገባል። በዚህ ተከታታይ ትምህርት ግን አንድ እርምጃ እልፍ የማለት ዓላማ አንግበናል። እነዚህን ታሪኮች ሙሴ የመጽሐፉን እውነታ እንድንጨብጥ ብቻ ሳይሆን ለምን እንደ ጻፋቸውም ጭምር ማወቅ እንሻለን። ስለ አብርሃም ሕይወት የነበረው አመለካከት ምን ነበር? የመጽሐፉ ዓላማ ምን ነበር? የአብርሃምን ሕይወት ቀደም ትርጉም ለመመርመር የሚያዋጣው አንዱ መንገድ የአብርሃምን ታሪኮች ከቀደምት ተደራሲያኑ ማለትም ከግብፅ ወደ ተስፋዪቱ ምድር በእርሱ መሪነት ከተጓዙ እስራኤላውያን ልምምዶች ጋር ሙሴ ያስተሳሰረበትን መንገድ መመልከት ነው። ሙሴ ስለ አብርሃም የጻፋቸውን ታሪኮች ከቀደም ተደራሲያኑ ጋር እንዴት እንዳስተሳሰራቸው ለመመርመር ሦስት ጉዳዮችን እንዳስሳለን። በመጀመሪያ ስለ እነዚህ ትስስሮች ስንናገር ምን ማለታችን እንደሆነ እናያለን። ሁለተኛ፣ በአብርሃም ሕይወት ታሪኮች ውስጥ የሚታዩ ጥቂት የትስስር አይነቶችን እንመለከታለን። በሦስተኛም በእነዚህ ታሪኮች ውስጥ ያሉ ትስስሮችን በአብርሃም ሕይወት ውቅር ውስጥ ያሉትን አምስት እርከኖች በመመልከት እናጠቃልላቸዋለን። ትስስር ስንል ምን ማለታችን እንደሆነ በመመልከት እንጀምር። ተረጓሜ በብዙ መንገዶች ሙሴ የአብርሃምን የሕይወት ታሪኮች በሚያጠናቅርበት ወቅት ራሱን ያገኘው ሁሉም የመጽሐፍ ቅዱስ ታሪክ ጸሐፊዎች ራሳቸውን ባገኙበት ስፍራ ነበር። በሁለት ዓለማት መካከል ቆሞ ነበር። በአንድ በኩል ሙሴ እኛ ያኛው ዓለም ብለን የምንጠራውን የአብርሃምን ዓለም ታሪክ ተቀብሎ ነበር። ከአምስት መቶ ወይም ስድስት መቶ ዓመታት ቀደም ብሎ በአብርሃም ሕይወት ምን እንደተከናወነ አንድም ከተውፊት አለበለዚያም ከእግዚአብሔር ልዩ መገለጥ አውቆ ነበር። በዚህ ረገድ ሙሴ አስቀድሞ የተገናኘው ከጥንታዊ የአብርሃም የሕይወት ዘመን ጋር ነበር። በሌላ በኩል ግን ሙሴ የተጋጠመው ራሱ ከኖረበት ዘመን ማለትም የሙሴና እርሱን ይከተሉ የነበሩ እስራኤላውያን የኖሩበትን እኛም የእነርሱ ዓለም ብለን ከምንጠራው ጋር፣ በዚያን ዘመን ይኖሩ የነበሩትን የእግዚአብሔር ሕዝብ እንደሚመራ መሪ በእነርሱ ዓለም የነበሯቸውን መሻቶች ለማሟላት በሚያስችላቸው መንገድ ሙሴ ስለ ጥንታዊ የአብርሃም የሕይወት ታሪክ ዘመን ጽፎላቸዋል። ሙሴ በዚያኛው ዓለም ማለትም በአብርሃም ሕይወት ዘመንና በእነርሱ ዓለም እርሱ በኖረበት ዘመን መካከል መካከለኛ በመሆን በአባታችን ሕይወትና በአንባቢዎቹ ሕይወት መካከል ትስስር በመፍጠር የጻፈላቸውን ታሪክ ጠቀሜታ እንዲያስተውሉ ማድረግ ዓላማው ነበር። ይህም ማለት ሙሴ ታሪኮቹን የመረጠውና ቅርጽ ያስያዛቸው ይከተሉት የነበሩ እስራኤላውያን የአብርሃም ሕይወት ከእነርሱ ሕይወት ጋር ትስስር እንዳለው እንዲያስተውሉ ለማድረግ ነበር ማለት ነው። ከዚህ ላቅ ያለው ደግሞ ሙሴ ይህንን የጻፈው ተደራሲያኑ በአብርሃም ሕይወትና በዛሬው በእነርሱ ልምምዶች መካከል ያለውን ተመሳሳይነትና ተቃርኖ እንዲያስተውሉ ለማድረግ ነበር። አንዳንድ ጊዜ እነዚህ ንጽጽሮችና ተቃርኖዎች ጨረፍታ ሲሆኑ፣ አንዳንድ ጊዜ ደግሞ በጣም ጠለቅ ያሉና ዝርዝር ያሉ ናቸው። ሆኖም ሙሴ በሁሉም ምዕራፎች በአብርሃም ሕይወትና በእርሱ ተቀዳሚ ተደራሲያን ሕይወት መካከል ወዳለው ንጽጽርና ተቃርኖ ያመላክታቸዋል። እንግዲህ የትስስርን መሰረታዊ ሐሳብና ተቀዳሚ ትርጉሙን ከተመለከትን ወደ ሁለተኛው ነገረ ጉዳያችን እንሸጋገር። እርሱም በአብርሃም ሕይወትና በተቀዳሚ ተደራሲያኑ በእስራኤላውያን ልምምዶች መካከል ያሉትን የትስስር አይነቶች የምንዳስስበት ነው። አይነቶች for any story to have relevance for its ለአንባቢዎቹ አግባብነት ያለው መልእክት የሚያስተላልፍ የትኛውም ታሪክ አንባቢዎቹ ሊረዱ የሚችሉትን ዓላማ ይዞ መቅረብ ይገባዋል። ታሪኩ የተከናወነበት ዓለም ከገሃዱ ዓለም ፍጹም የተለየ ከሆነና አንባቢዎቹ ከታሪኩ ገጸ ባሕርያትና መሪ ሐሳቦች ጋር ተዛማጅነት ከሌላቸው ታሪኩ ፋይዳ ቢስ ነው። ወይም በዚህ ትምህርት ቋንቋ ለማስቀመጥ ያ የአብርሃም ዓለም ከእነርሱ ከሙሴና ከእስራኤላውያን ዓለም ጋር ጨርሶውኑ የተለያየ ከሆነ ስለ አብርሃም የተጻፉ ታሪኮች ለእስራኤላውያን ትርጉም የለሽ ወይም ፋይዳቢስ ይሆናሉ። ስለዚህ ሙሴ በአብርሃም ዓለምና ወደ ተስፋይቱ ምድር በሚጓዙት በእስራኤላውያን ዓለም መካከል ትስስርን ለመፍጠር ብርቱ ጥረት አድርጓል። በዚህ ትምህርት ከፊታችን የምንጋፈጠው ጥያቄ ሙሴ እነዚህን ትስስሮች እንዴት ግልጽ አደረጋቸው የሚለው ነው ስለ አብርሃም የጻፋቸውን ታሪኮች ከአንባቢዎቹ ጋር ሊተሳሰር በሚችል መንገድ እንዴት አዋቀራቸው? እነዚህ ትምህርት ወደፊት ስንገፋ በዚህ ትምህርት ወደፊት ስንገፋ ሙሴ ዘገባውን ከእስራኤላውያን ልምምዶች ጋር ያስተሳሰረው በሦስት ዋና መንገዶች መሆኑን እናያለን። አንደኛ ታሪኮቹን የጻፋቸው እስራኤላውያን ያለፉባቸውን ያሉትን ነገሮች ታሪካዊ ዳራ እንዲያመለክቷቸው አድርጎ ነው። ሁለተኛ ደግሞ የጻፈው ትረካዎቹ እስራኤላውያን ሊከተሉ የሚገባቸውን ወይም ሊርቆ የሚገባቸውን ነገሮች ተምሳሌት እንዲያሳዩቸው በሦስተኛም የጻፈው አብዛኛዎቹ የአባቶቻቸው ልምምዶች የእስራኤላውያኑን ልምምዶች በጥላነት ወይም በጨረፍታ እንደሚያመለክቱ ለማሳየት ነው። ወደፊት በዚህ ትምህርታችን እነዚህን የመሳሰሉ ትስስሮችን ደጋግመን ስለምንመለከት፣ ለአሁኑ ሙሴ ለተቀዳሚ ተደራሲያኑ የአብርሃም ሕይወት ምን ያህል ጠቃሚዎች መሆኑን ለማሳየት የተጠቀሙባቸውን እነዚህን ሦስት ስልቶች እናስተዋውቃለን። ዳራዎች It's quite common for በብዙ መንገዶች ይሄኛው ከየትኛውም ትስስሮች ይልቅ በቀላሉ የሚለየው አይነት ነው። በየትኛውም የሕይወት ጉዞ ላይ ለሚገኙ ሰዎች አሁን እያለፉባቸው ያሉትን ነገሮች ዳራ ማመልከትን ኢላማ አድርጎ ታሪክን መናገር የተለመደ ነው። ወላጆች ደጋግመው ይህንን ልጆቻቸው ያደርጋሉ። አስተማሪዎች ትምህርታቸውን በዚህ መንገድ ይገልጻሉ። መጋቢዎችና የፖለቲካ መሪዎችም ሳይቀር ተመሳሳይን ያደርጋል። ለተደራሲያኖቻችን ታሪክ ስንነግር ታሪካዊ ዳራን ሊያገኙበት በሚያስችላቸው መልክ አያይዘን እናቀርብላቸዋለን። እንግዲህ ከአብርሃም ሕይወት ጋር በተያያዘ ይህንን ትስስር በዚህ መንገድ እንገልጸዋለን። እስራኤላውያን አሁን እየተለማመዱት ያለው ነገር ታሪካዊ ሥረ መሠረቱ በአብርሃም ሕይወት በተከናወኑት ድርጊቶች ውስጥ መሆኑን ሙሴ ሲያመለክተን የታሪካዊ ዳራውን ትስስር እንመለከታለን። ለምሳሌ ከነአን እንደ እስራኤል ምድር አድርጎ የመመልከቱን ታሪካዊ ዳራ ሙሴ ያብራራበትን መንገድ እንውሰድ። በዘፀአት ወቅት እስራኤላውያን ወደ ከነአን ምድር ያንን ያህል ርቀት መጓዝ ለምን አስፈለገ ብለው ብዙ ጊዜ ግራ መጋባታቸውን ታስታውሳላችሁ። ወደዚያ ምድር ሳይደርሱ እንዳይቆም ሙሴ ለምን ከለከላቸው? በበርካታ ወቅቶች ሙሴ ለዚህ ጉዳይ ምላሽን የሰጠው ስለ አብርሃም ሕይወት ዝርዝር ታሪካዊ ዳራ በማቅረብ ነው። ቃል በቃል እግዚአብሔር ለአብርሃም በከነአን ርስትን እንደሰጠው በመጥቀስ እነርሱም በከነአን ምድር እንዳላቸው እስራኤላውያን እንዲያስተውሉ ያደርጋል። ለምሳሌ እግዚአብሔር ለአብርሃም በዘፍጥረት 15 18 እንዲህ ተናግሯል። ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ይህችን ምድር ለዘርህ ሰጥቻል። ዘፍጥረት 15 18 ይህ ምንባብ ሙሴ እስራኤል ከነአንን መውረስ አለባት ብሎ የሚጎተጉትበትን መሠረቱን ወይም ታሪካዊ ዳራውን ያመለክተናል። እግዚአብሔር ያንን ምድር ለትልቁ አባታቸው ሰጥቷል እና እነርሱ የእርሱ ዝርያዎች በመሆናቸው ተሰጥቷቸዋል። ስለዚህ በሌላ ምድር መቀመጥ አግባብነት የለውም። የአብርሃምን ሕይወት በበለጠ ጥልቀት ስንመረምር ሙሴ ደግሞ ደጋግሞ እነዚህን የመሳሰሉ ታሪካዊ ዳራዎችን ያመለክተናል። ሙሴ የአብርሃምን ሕይወት በእርሱ ዘመን ከነበረው ከእስራኤል ጋር ያገናኘበት ሁለተኛው መንገድ ተምሳሌቶችን ማሳየት ነው። በእነዚህ ታሪኮች ውስጥ ተምሳሌትነት እንዴት እንዳገለገለ እንመልከት። ተምሳሌቶች ሙሴ ስለ አብርሃም ሕይወት የጻፋቸውን ታሪኮች ቀደምት ተደራስያኑ እንደ ተራ ታሪካዊ ዳራ ብቻ እንዲቀበሏቸው አይፈልግም። በአብርሃም ሕይወት በነበሩ ሁኔታዎችና በእርሱ ሁኔታዎች መካከል ያሉትን አብይ መመሳሰሎች ያስተውሉ ዘንድ በአባታችን ሕይወት ውስጥ የነበሩትን በርካታ ሁኔታዎች ይገልጥላቸዋል። እነዚህ መመሳሰሎች ለአብርሃም ተደራሲያን ግብረ ገባዊ ጉዳዮችን የሚዳስሱ ናቸው። እነዚህ መመሳሰሎች እስራኤል ሊከተል የሚገባውን ተምሳሊት እና አሻፈረኝ ሊል የሚገባውን ለማሳየት የሚያገለግሉ መሆኑን ሙሴ አመልክቷል። ተምሳሊቶችን ወይም ምሳሌ የሚሆኑ ነገሮችን ማመልከትን ኢላማ አድርጎ ታሪክን መናገር ከአድማጮቻችን ጋር ታሪኮችን ማሳሰር የተለመደው መንገድ ነው። ሁል ጊዜ የሚሆነው እንዲሁ ነው። በስራ ቦታ አንድን ሰው ይህንን አድርግ ወይም አታድርግ ብለን ስንመክር የምናደርገው ያን በማድረግ ወይም ባለማድረግ ከዚህ ቀደም የሆነን ታሪክ ማንሳት ነው። ልጆች በትምህርት ቤት በርትተው መስራት ለምን እንደሚገባት ሰው ስናስተምር ከዚህ ቀደም በትምህርት ቤት ውስጥ ጠንክረው በመስራት ስኬታማ የሆኑ ሰዎች ታሪክ በምሳሌነት በማንሳት አጠናክረን እናቀርበዋለን። ሙሴ ስለ አብርሃም ሕይወት የጻፈውን ታሪክ ከተቀዳሚ ተደራሲያኑ ከእስራኤላውያን ጋር ለማስተሳሰር ያደረገው ተመሳሳይ ነገር ነው። የአብርሃምን ታሪክ የሚያቀርብላቸው ገጸ ባሕርያቱ እስራኤል ሊከተልና ላይከተል የሚገባውን ተምሳሊት እንዲያመላክትለት ነው። ለምሳሌ ሙሴ በከነአን ምድር ይኖሩ የነበሩትን ከነአናውያን ተግዳሮት እንዴት ባለ ልበ ሙሉነት ሊጋፈጡ እንደሚገባ ያሳሰበበትን እንመልከት። ኃያል የሆኑት ከነአናውያን በምድሪቱ ውስጥ ከመኖራቸው የተነሳ ሙሴን ይከተሉ የነበሩት እስራኤላውያን ወደ ከነአን ምድር ለመግባት አሻፈረኝ ብለው እንደነበር ከዘሁልቁና ከዘዳግም መጻሕፍት እንረዳል ከነአናውያን በማይበገሩ ጠላቶች ስለመሰሏቸው ልባቸው ፈራ። በዘዳግም አንድ ከ26 እስከ 28 ሙሴ ለእስራኤል ነገዶች የተናገረው እንዲህ ይነበባል በአምላካችሁ በእግዚአብሔር ትእዛዝ ላይ አመፃችሁ እንጂ ወደ እርሷ መውጣትን እምቢ አላችሁ በድንኳኖቻችሁ ውስጥ እንዲህ እያላችሁ አግሮ መረማችሁ እግዚአብሔር ስለ ጠላን እንዲያጠፋን በአሞራውያን እጅ አሳልፎ ይሰጠን ዘንድ ከግብፅ ምድር አወጣን ወዴት እንወጣለን ሕዝቡ ብዙ ነው ቁመቱም ከእኛ ይረዝማል ከተሞቹም ታላላቆች የተመሸጉትም እስከ ሰማይ የደረሱ ናቸው የኤናቅንም ልጆች ደግሞ በዚያ አየናቸው ብለው ወንድሞቻችን ልባችንን አስፈሩት። ዘዳግም ምዕራፍ 1 ከቁጥር 26 እስከ 28። ሙሴ ይህንን የከነአናውያንን ፍራቻ ከተጋፈጠባቸው መንገዶች አንዱ አብርሃም በዘመኑ ከከነአናውያን ጋር የተጋፈጠበትን ተምሳሌት ማቅረብ ነበር። ለምሳሌ በዘፍጥረት 12 6 ውስጥ በአብርሃም ሕይወት የመጀመሪያውን የከነአናውያን መረጃ እናገኛለን። አብርሃምም በምድር አለፈ የከነአን ሰዎችን በዚያ ጊዜ በምድር ነበሩ። ዘፍጥረት 12 6 በተመሳሳይ መንገድ በዘፍጥረት 137 ውስጥም እንዲህ እናነባለን። በዚያን ዘመን ከነአናውያንና ፌርዛውያን በዚያች ምድር ተቀምጠው ነበር። ዘፍጥረት 13 7። ከነአናውያን በተስፋይቱ ምድር ውስጥ ይኖሩ እንደነበረ በሁለት አጎራባች ምዕራፎች ሁለት ጊዜ መጥቀስ ሙሴ ለምን አስፈለገው? የመጀመሪያ ዓላማው የአብርሃም ሁኔታ ከእነርሱ ጋር በጣም ተመሳሳይ መሆኑን ለእስራኤል ለማሳየት ነው። ከነአናውያን በሙሴ ዘመን እስራኤል ውስጥ ይኖሩ እንደነበረ ሁሉ በአብርሃም ዘመንም በተስፋይቱ ምድር ውስጥ ይኖሩ ነበር። አብርሃም ግን በእግዚአብሔር ተስፋ በመታመን በከነአናውያን ወደ ተያዘችው ምድር ሄደ። በዚያም መንገድ ምንም እንኳን ዛሬም ከነአናውያን በምድሪቱ ውስጥ ቢኖሩም በእግዚአብሔር ተስፋዎች በመታመን ልክ እንደ አብርሃም ወደ ተስፋይቱ ምድር በመጓዝ የአብርሃምን ድፍረት የራሳቸው እንዲያደርጉ ያበረታታቸዋል። በዚህ መንገድ አብርሃም ሊከተሉት የሚገባቸው ተምሳሊት ይሆናቸዋል። በአብርሃም የሕይወት ጎዳና ላይ ስንጓዝ አዎንታዊና አሉታዊ ገጽታዎችን የሚያሳዩን በርካታ ምንባቦችን እናገኛለን። በሦስተኛ ደረጃ ግን ሙሴ የአብርሃምን ሕይወት ከተደራሲያኑ ሕይወት ጋር ሲያስተሳስረው የአባታችን ሕይወት ዛሬ በእርሱ ዘመን በሚኖሩ ሰዎች ሕይወት ውስጥ እየተከናወኑ ያሉ ነገሮችን በጥላነት ወይም በድንግዝግዝ የሚያመለክቱ መሆኑን በማሳየት ነው። ጥላዎች በብዙ ገጽታዎች ከታሪካዊ ዳራ ጋር የሚደረግ ትስስር አላማውን ለማሳካት በታሪኩና በተደራሲያኑ መካከል እንዲኖር የሚጠብቀው መመሳሰል ጥቂት ነው። ምሳሌዎች ወይም ተምሳሌቶች ግን አግባብነት ይኖራቸው ዘንድ ታሪካቸው ከተደራሲያኑ ጋር እንዲመሳሰል በጣም ይፈልጋል። ጥላነት ሊከሰት የሚችለው ግን በርካታ መመሳሰሎች ሲኖሩ ነው። ማለትም ያ የአብርሃም ዓለም ከዛሬው ከእነርሱ ከእስራኤላውያን ዓለም ጋር እጅግ ተመሳሳይ ነው ማለት ነው። በአብርሃም የሕይወት ታሪኮች ውስጥ እነዚህን የመሰሉ ዝርዝር ትስስሮች ደጋግመው ይታያሉ። ሙሴም ደግሞ ደጋግሞ የአብርሃምን ዘመን ከእርሱ ዘመን ክስተቶች ጋር በቅርበት የሚመሳሰሉ መሆኑን ይገልጻል። ብዙዎቻችን ታሪክ ራሱን ይደግማል ስለሚለው ብሂል ሰምተናል። እርግጥ ነው። ሁለት ታሪካዊ ክስተቶች ፍጹም ሊመሳሰሉ እንደማይችሉ ሁላችንም እናውቃለን። አንዳንድ ክስተቶች ግን ሁለተኛው የመጀመሪያው ድጋሚ እስኪመስል ድረስ ተመሳሳይ ናቸው። የመጽሐፍ ቅዱስ ጸሐፍትን አንድ ቀደምት ታሪክ በተደራሴ ሊሆኖቻቸው ህይወት ውስጥ ከሚያከናውነው ነገር ጋር ሲመሳሰል ይህንን ትስስር በግልጽ ያስቀምጡታል። ይህ ስነ ጽሑፋዊ ቴክኒክ ጥላነት ተብሎ ይታወቃል። አንዱ የጥላነት ምሳሌም ዕውቅ በሆነውና በአብርሃም ከእግዚአብሔር ጋር የነበረውን ቃል ኪዳን በሚገልጸው በዘፍ ጥረት ምዕራፍ 15 ከአንድ እስከ 21 ውስጥ ይገኛል። አብርሃምን ለቃል ኪዳናዊ ትስስር በመጥራት አንድ ቀን ዘሩ የከነአንን ምድር እንዲወርስ እግዚአብሔር ለአብርሃም አረጋግጦለታል። አብርሃም ጥቂት እንስሳትን በማረድና ስጋቸውን በሁለት ከፍሎ በመቆራረጥ በመንገዱ ግራና ቀኝ አድርጎ አዘጋጀ። አባታችንም እንቅልፍ ሲወስደው ቀደምት ደራሲያኑ በነበሩበት ዘመን ከነበረው ልምምዳቸው ጋር በቀጥታ የሚመሳሰል ነገር በህልም በዘፍጥረት 1517 እንዲህ እናነባል፣ ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። ዘፍጥረት 1517። በዚህ ምንባብ ሰፊ አውድ ውስጥ የምድጃው ጢስና የእሳት ነበልባሉ የሚወክለው እግዚአብሔር ራሱ ለአብርሃም ዘር የተስፋዪቱን ምድር እንደሚያወርሳቸው ለማረጋገጥ ሁለት በተከፈለው የእንስሳት ሥጋ መካከል ማለፉን ነበር። አሁን ምስሉን ያዙት በዘፍጥረት 15 17 ውስጥ እግዚአብሔር ለዘሩ የተስፋይቱ ምድር እንደሚያወርስ ለማረጋገጥ በአብርሃም ፊት እንደሚነድድ እሳት ሆኖ አለፈ። ምናልባት ለእኛ ለዘመኑ አንባቢዎች እግዚአብሔር ለአብርሃም ለማረጋገጥ ሲል እንደ እሳትና ጢስ መገለጡ እንግዳ ሊመስለን ይችላል። ሆኖም ሙሴ ስለ አብርሃም ሕይወት የጻፈው በእርሱ መሪነት ወደ ተስፋይቱ ምድር ለሚጓዙ እስራኤላውያን መሆኑን ስናስታውስ እነዚህን ዝርዝሮች ማካተቱ አያስገርምም። በእስራኤላውያን ጉዞዎች ሁሉ ውስጥ እግዚአብሔር በእስራኤል ፊት ከሚነድድ እሳትና ጢስ ጋር በሚመሳሰል መንገድ ተገልጧል። ወደ ተስፋይቱ ምድር በሚመራቸው የክብር ደመና ውስጥ እግዚአብሔር እንደሚነድድ እሳትና ጢስ ተገልጦላቸዋል። ስለዚህ በዚህ መንገድ እግዚአብሔር ለአብርሃም መገለጡ በሙሴ ዘመን ለነበሩ እስራኤላውያን የሚገለጥበትን መንገድ በጥላነት ያመለክታል። እግዚአብሔር በዚህ መንገድ በአብርሃም ፊት በማለፉ አብርሃም ምድሪቱን እንደሚወርስ ዋስትናን እንዳገኘ ሁሉ ይህንን ታሪክ የሚያደምጡ እስራኤላውያንም በራሳቸው ዘመን ምድሪቱን እንደሚወርሱ ዋስትናን ያገኛሉ ማለት ነው። ሌላውና ምናልባትም የጎላ ተመሳሳይነት ያለው ጥላ የተከሰተው አብርሃም ከግብፅ ነፃ በወጣበት በዘፍጥረት 12 ከ10 እስከ 20 ምዕራፍ ውስጥ ነው። ይህም ንባብ የተጻፈው እስራኤል ስለ ግብፅ ካላቸው አመለካከት አንጻር ምሪት ለመስጠት ነው። በዚህ ረገድ ሙሴ ጠቅላላውን ምዕራፍ ያዋቀረው በእርሱ አመራር ስር ካሉት እስራኤላውያን ጋር በቅርበት በሚጎዳኝ መንገድ ነው በዘፍጥረት 12 ከ 10 እስከ 20 በከነአን ምድር ከነበረው ረሃብ የተነሳ አብርሃም ወደ ግብፅ እንደወረደ በግብፅም ፈርዖን ሚስቱን ሳራን በጉያው እስኪያስገባ ድረስ ቆየ እግዚአብሔር ግን በፈርዖን ቤት ላይ መቅሰፍትን በመላክ አብርሃምን ታደገው ከዚያም ፈርዖን አብርሃምን ከግብፅ በሰላም ሰደደው አብርሃምን በታላቅ ብልጽግና ከግብፅ ወጣ ስለ አብርሃም የተነገረው ታሪክ በግልጽነት የተቀረጸው ወደፊት የሚመጣው የእስራኤል ትውልድ ልምምድ ጥላ እንዲሆን ታስቦ ነው። ልክ እንደ አብርሃም እነርሱም በከነአን ምድር ከነበረው ረሃብ የተነሳ ወደ ግብፅ ወርደው ነበር። በዚያም ፈርዖን አንቆ ይዟቸው ነበር። ነፃም የወጡት ከእግዚአብሔር ዘንድ በፈርዖን ቤት ላይ በተላከ ደዌ ምክንያት ነበር። በዚያም ምክንያት ፈርዖን እስራኤል ነፃ እንዲለቀቅ ፈቀደ። እስራኤልም የግብፃውያንን ሀብት በስብዞ ወጣ። ሙሴም የተደራሲያኑን ልምምድ በጥላልነት ለማመልከት ሲል ይህንን አገባብ በዓላማ አስገብቶታል። ይህንን የመሰለው ጉልህ ተመሳሳይ የሆነ ጥላ በአብርሃም ሕይወት የሚገለጠው በጥቂቱ ነው። ሆኖም ይህንን የመሳሰሉ ትስስሮች በአብርሃም ታሪክ ውስጥ እዚህም እዚያም ይታያሉ። የአብርሃምን ሕይወት ከዳር እስከ ዳር ስንመለከት በተለያዩ መንገዶችና በተለያዩ ወቅቶች ሦስቱንም ትስስሮች እንመለከታለን። ሙሴ የአብርሃምን ሕይወት ዓለም ከአሁኑ ከቀደም ተደራሲያኑ የእርሱ ዓለም ጋር የሚያስተሳስረው የአሁኑ ልምምዳቸውን ታሪካዊ ዳራ በማሳየት ሊከተሉና አሻፈረ ሊሉ የሚገባቸውን ተምሳሌት በመግለጥና የአብርሃም ሕይወት የእነርሱ በርካታ ልምምድ ጥላ እንዴት ሊሆን እንደቻለ በማመልከት ነው። ሙሴ በአብርሃምና በእርሱ እስራኤላዊ ተደራሲያን መካከል ያለውን ትስስር የገለጠባቸውን የትስስር ዐይነቶች ተመልክተናል። ስለዚህ የአብርሃም ሕይወት ዋና ዋና አንጓዎች እንዴት ከተቀዳሚ ተደራሲያኑ ሕይወት ጋር እንደተሳሰሩ ጠቅለል አድርጎ ማየቱ ጠቃሚ ነው። ጥቅል ሐሳብ፣ የአብርሃም ሕይወት በአምስት ሚዛናዊ እርከኖች እንደ ተከፈለ ታስታውሳላችሁ። ሙሴ በእያንዳንዳቸው ክፍሎች ውስጥ ስለ አብርሃም የተናገሩትን ታሪኮች ከቀደምት ተደራሲያኑ ሁኔታ ጋር የሚያስተሳስርበትን መንገድ ያገኛል። በመጀመሪያ ሙሴ የአብርሃምን ዳራና ቀደምት ልምምድ በእርሱ መሪነት ከግብፅ ከወጡት ሕዝብ ዳራና ቀደምት ልምምድ ጋር ሊያገናኝ በሚችል መንገድ ይተርከዋል። አብርሃምና እስራኤል ከአንድ ቤተሰብ ናቸው። አብርሃምና እስራኤል ሁለቱም የከነአንን ምድር ለመውረስ በእግዚአብሔር ተጠርተዋል። ስለዚህ ሙሴ ታሪካዊ ዳራዎች ይሰጣቸዋል፣ አብርሃምን ተምሳሌት ያደርጋቸዋል። ደግሞም የአብርሃም ሕይወት የቀደምት ተደራሲያኑ ልምምድ ጥላ ሊሆን የሚችልባቸውን መንገዶችም ያሳያቸዋል። ሁለተኛ አብርሃም ከሌሎች ጋር የነበረውን ቀዳሚ ግንኙነት ከእርሱ ተደራሲያን ጋር ሊያሳስር በሚችል መንገድ ሙሴ ያቀርባላቸዋል። አብርሃም ከግብፃውያን ጋር እንዴት እንደኖረ ይናገራል፣ ምክንያቱም እስራኤላውያንም በዘመናቸው ከግብፃውያን ጋር ግንኙነት ነበራቸውና። ስለ አብርሃምና ስለ ሎጥ ተናግሯል፣ ምክንያቱም እስራኤላውያን ከሎጥ ዝርያዎች ከሞዓባውያንና ከአሞናውያን ጋር ግንኙነት ነበራቸውና ነው። ስለ ምሥራቅ ነገሥታት እና ስለ ከነአናውያን የሰዶም ንጉሥ ጽፏል፣ ምክንያቱም እስራኤልም ከውጭ ነገሥታትና ከከነአን ከተሞች ጋር ተመሳሳይ ልምምድ ነበራቸው። ሦስተኛ፣ ሙሴ እግዚአብሔር ከአብርሃም ጋር ስለነበረው ቃል ኪዳን ጽፏል፣ ምክንያቱም እስራኤልም ከእግዚአብሔር ጋር ወደ ቃል ኪዳናዊ ትስስር ውስጥ ገብቷልና። አብርሃም ከእግዚአብሔር ጋር የነበረው ቃል ኪዳን በብዙ መንገዶች እግዚአብሔር ከእስራኤል ጋር የገባው ቃል ኪዳን ጥላ ነበር። አራተኛ፣ አብርሃም ከሌሎቹ ጋር ስለነበረው የኋላ ግንኙነትም ሙሴ ጽፏል። ስለ ሰዶምና ገሞራ ህዝብ፣ ስለ ሎጥና ስለ ፊልስጤማዊው አቤሜሌክ ጽፏል ምክንያቱም እስራኤልም በዘመኑ ከተመሳሳይ ሰዎች ማለትም ከከነአን ከተሞች፣ ከሞዓባውያን፣ ከአሞናውያንና ከፍልስጤማውያን ጋር ተጋፍጦ ነበር። አምስተኛ ከእስራኤላውያን አንባቢዎቹ ጋር ሊገናኝ በሚችል መንገድ ስለ አብርሃም ትውልድና ስለ ሞቱም ሙሴ ጽፎ ነበር። እስራኤላውያን ተደራሲያኑ የይስሐቅ ዝርያዎች ስለነበሩ የእርሱ ልዩ ልጅና ወራሽ በሆነው በኢሳቅ ላይ በማተኮር ጽፏል። በሳራ የቀብር ስፍራ ላይ አትኩሮት በመሳብ ጽፏል፤ ምክንያቱም ያ መሬት እግዚአብሔር ለእስራኤል ተስፋ የሰጠው ምድር ነበር። የአብርሃም ወራሾች ስላልነበሩትም ልጆቹ በተለይም ስለ እስማኤል ጽፏል፤ ምክንያቱም እስራኤልም በዘመኑ ከእስማኤላውያን ጋር ግንኙነት ነበረው። ስለዚህ እንደተመለከትነው ሙሴ ስለ አብርሃም የጻፈው በታሪኮቹና በእርሱ እስራኤላዊ ተደራሲያን ልምምድ መካከል ወዳለው ትስስር ትኩረትን በመሳብ እንደነበር ተመልክተናል። ይህንን የሚያደረገው ወደ ተስፋይቱ ምድር እርሱን ተከትለው በሚያደርጉት ጉዞ ወሳኝ የሆኑ መመሪያዎችን ለመስጠት ሲል ነበር። ሙሴ የአብርሃምን ሕይወት ከተቀዳሚ ተደራሲያኑ ከእስራኤላውያን ጋር ያስተሳስረባቸውን አበይት መንገዶች ከተመለከትን ስለ ተቀዳሚው ትርጉም ሌላ ወሳኝ ጥያቄ ልንጠይቅ ይገባናል። እነዚህ ትስስሮች ለመጀመሪያዎቹ ተደራሲያን ምን አንድምታ ነበራቸው? ከአብርሃም የሕይወት ታሪክ ምን ይማራሉ? እንድምታዎች በሰፍጠት መጽሐፍ የምናገኘውን የአብርሃምን ሕይወት የመሰለ ውስብስብ ታሪክ ለመጻፍ ሰዎች ጊዜ ሲወስዱ ሁሉንም አይነት መነሳሳትና ግብ በልቡናቸው እንዲይዙ አጠራጣሪ የመሆኑ ነገር አናሳ ነው። ታሪኮቻቸው በተደራሲያኑ ሕይወት ውስጥ በርካታ ተጽዕኖዎችን እንዲፈጥሩ ይሻሉ። ለነገሩ ሙሴ ስለ አብርሃም ሕይወት ሲጽፍ ጉጉቱ ፈርጀ ብዙ ነበር። ስለዚህ ታሪኮቹን እንዲያው አደባብሶ ወይም ቁንጽል አድርጎ ሊጽፋቸው አይችልም። እንደዚሁም ተደራሲያኑ ከአብርሃም የሕይወት ታሪክ እንዲቀዱለት ተስፋ የሚያደርጋቸውን አበይት እንድምታዎች ጠቅለል አድርጎ ማቅረቡም አይቀሬ ነው። የአብርሃምን ሕይወት ቀደምት እንድምታዎች በሦስት ደረጃዎች እንመረምራለን። በመጀመሪያ እነዚህ ታሪኮች በተቀዳሚዎቹ ተደራሲያን ላይ እንዲያመጡ የሚጠበቀውን መሠረታዊ ተጽዕኖ እንገልጻለን። ቀጥሎም በሁለተኛ ደረጃ የእነዚህ ታሪኮች ተጽዕኖ በአብርሃም ሕይወት አራት አብይ መሪ ሐሳቦች ውስጥ እንዴት እንደተብራራ እናያለን። በመጨረሻም በሦስተኛ ደግሞ ሙሴ ስለ አብርሃም የጻፋቸውን ታሪኮች አምስት ደረጃዎች ቀደምት እንድምታ ጠቅለል አድርገን እናቀርባለን። እነዚህ ታሪኮች እንዲያመጡ የሚጠበቀውን መሠረታዊ ተጽዕኖ አስቀድመን እንመልከት። መሠረታዊ ተጽዕኖ ጠቅለል ባለ አነጋገር የአብርሃምን ታሪክ ዓላማ በዚህ መንገድ ማጠቃለሉ ይጠቅማል። ሙሴ ስለ አብርሃም የጻፋቸውን ግብፅን ለቀው ተስፋይቱን ምድር ለመውረስ መጓዝ የሚገባቸው ለምንና እንዴት እንደሆነ እስራኤልን ለማስተማር ነው። በሌላ አነጋገር በአብርሃም ውስጥ የሕይወታቸውን ዳራ በመመልከት በአብርሃም ታሪኮች አማካኝነት ሊከተሉ ወይም አሻፈር ሊሉ የሚገባቸውን ምሳሌዎች በማግኘትና የእርሱ ሕይወት የእነርሱ ጥላ እንዴት ሊሆን እንደሚችል በመለየት ሙሴን የሚከተሉ እስራኤላውያን እግዚአብሔር ለእነርሱ ያለውን ዓላማ ሊከተሉ የሚችሉበትን መንገድ ያያሉ። በቅዱሳት መጽሐፍት ምስክርነት እና ኢየሱስ ራሱም የዘፍጠት መጽሐፍ ከሙሴ ዘመን የተገኘ መሆኑን ቢያረጋግጥልንም እንኳን አሁን በእጃችን በሚገኙት መልክ እነዚህ ታሪኮች መቼ እንደተቀናበሩ በትክክል አናውቅም። ምንም ይሁን ምን ሙሴ የአብርሃምን ታሪክ ሲጽፍ ዋነኛ ዓላማው ለሁለቱም ትውልዶች በጣም ተመሳሳይ እንደሚሆን በእርግጠኝነት መነጋገር እንችላለን። ስለ አብርሃም የጻፋቸው ልባቸው ወደ ግብፅ መኮብለሉን አቁሞ የተስፋይቱን ምድር በድል ወደ መውረስ እንዲገሰግስ ለመመለስ ነበር። ይህ ለተቀዳሚ ተደራሲያኑ የሚያስተላልፈው ጥልቅ እንድምታ እምብዛም ትኩረት አይሰጠውም። ሙሴ እርሱን የሚከተሉ እስራኤላውያን ወደ ግብፅ መመለስን አሻፈረኝ በማለት የተስፋይቱን ምድር በድል ለመውረስ እንዲገሰግሱ ለማበረታታት ጽፏል። እናም ይህ ጥቅል እንድምታ የአብርሃምን ሕይወት በእኛም ዘመን ማዛመድ እንድንችል ምሪትን ይሰጠናል። እንደ ክርስቲያን እኛም ተጓዦች ነን። ጉዟችንም እስራኤላውያን በሙሴ ዘመን የጀመሩትን የነበረውን ወደ ፍጻሜ የሚያመጣ ነው። ወደ አዲስ ሰማይና ምድር እየተጓዝን ነው። ስለዚህ የአብርሃምን ታሪኮች በሕይወታችን በአግባቡ ለማዛመድ ቀደም ተደራሲያኑ ወደ ከነአን የሚያደርጉትን ጉዞ ታሪኮቹ መንገድ ያሳዩቸው የነበረበትን ሁኔታ በጥንቃቄ ማስተዋል ይገባናል። ይህንን አብይ ሐሳብ ይበልጥ ለማብራራት አስቀድመን በዚህ የዘፍጥረት ክፍል ውስጥ ተመልክተናቸው ወደ ነበሩት አራት አበይት መሪ ሐሳቦች በመመለስ የሙሴን ዓላማ በጥልቀት ማየት ይገባናል። አበይት መሪ ሐሳቦች በዘፍጥረት 12 ከ1 እስከ 3 ከዚህ የአባታችን የሕይወት ታሪክ ክፍል ጋር ግንኙነት ያላቸውን ቢያንስ አራት መሪ ሐሳቦች እንደሚያቀርብልን ማመልከታችን ታስታውሳላችሁ። እነዚህ አራት መሪ ሐሳቦች ሙሴ ታሪኮቹን ሲያዋቅር እንዲያስገኙለት የሚፈልገውን ተጽዕኖ ማዕከላዊ ሐሳብ ይገልጻሉ። በመጀመሪያ ለአብርሃም በተሰጠው መለኮታዊ ጸጋ ላይ ያተኩራሉ። ሁለተኛ በአብርሃም ታማኝነት ላይ አጽንዖት ይሰጣሉ። ሦስተኛ ለአብርሃም የተሰጡ በረከቶችን ያመለክታሉ። አራተኛ ደግሞ በአብርሃም አማካኝነት በሚሰጡ በረከቶች ላይ ያተኩራሉ። ሙሴ ስለ አብርሃም ሕይወት ሲጽፍ የነበረውን ዓላማ በእነዚህ አራት ጭብጦች መመልከቱ ይጠቅማል። መለኮታዊ ጸጋ በመጀመሪያ ደረጃ እግዚአብሔር ለአብርሃም ምህረትን ስላሳየባቸው መንገዶች ሙሴ ይጽፋል። በጥቅሉ ደግሞ አብርሃም ከእግዚአብሔር ጋር በነበረው የመጀመሪያ ግንኙነት ወቅትና በሕይወት ዘመኑ ሁሉ በየዕለት ተዕለት እንቅስቃሴው እግዚአብሔር ለአብርሃም ብዙ ጸጋን ያሳየው መሆኑን ተመልክተናል። የመለኮታዊ ጸጋ ጭብጥ በሙሴ ዘመን ለነበሩ እስራኤላውያንም እግዚአብሔር ብዙ ምሕረትን እንዳደረገላቸው ለማሳሰብ ታስቦ የተቀመጠ ነው። እግዚአብሔር ከግብፅ አውጥቶ ወደ ሲና ሲያመጣቸው የመጀመሪያው ጸጋውን አሳይቷቸዋል። ከዚያም የተስፋይቱን ምድር ለሚወርሱበት የድል ቀን እያዘጋጃቸው ሳለም ቀን በቀን ምህረቱን ያሳያቸዋል። በዘጸአት 194 እግዚአብሔር በሲራ ከተናገራቸው የታላቁ ንግግሮች አንዱ ስለ እግዚአብሔር ጸጋ እንዲህ ይናገራል። በግብጽ ላይ ያደረግኩትን በንስርም ክንፍ ተሸክሜ ወደ ራሴ እንዴት እንዳወጣኋችሁ እናንተ ራሳችሁ አይታችኋል። ዘጸአት 19። የሚያሳዝነው ግን ሙሴ ይመራቸው የነበሩ እስራኤላውያን ከእግዚአብሔር ምን ያክል ምሕረትን እንደተቀበሉ መርሳታቸው ነው። ገና ከመጀመሪያው እግዚአብሔርና ሙሴ በምቾት ከተቀመጡበት ከግብጽ በማውጣት እንዳታለሏቸው በማሰብ አጉረምርመዋል። በምድረ በዳ ስለ ምግብና ውሃ አጉረምርመዋል። የተስፋይቱን ምድር በድል ወደ መውረስ እንዲገቡ ሲጠራቸው ፍዳን እንደጠራባቸው አስበዋል። ስለዚህ ሙሴ እግዚአብሔር ለአብርሃም ምሕረትን ባሳየበት መንገድ ላይ ተደጋጋሚ አጽንኦት በመስጠት እግዚአብሔር ለተቀዳሚ ደራሲያኑ በረከቱን የሰጠባቸውን መንገዶችና ደግሞ ደጋግሞ ምሕረቱን ለእነርሱ ያሳየበትን መንገድ ያሳስባቸዋል። የአብርሃም ታማኝነት በሁለተኛ ደረጃ አብርሃም የእነርሱን ትእዛዛት የመፈጸም ኃላፊነት እንዳለበት እግዚአብሔር ያመለከተባቸውን በርካታ መንገዶች በማመልከት ሙሴ በአብርሃም ታማኝነት ላይ አጽንኦት መስጠቱንም ተመልክተናል። አባታችን ለትእዛዛቱ ታማኝ እንዲሆን እግዚአብሔር እንዲጠቀምበት ሙሴ ደጋግሞ አጽንኦት ሰጥቶታል። ምክንያቱም እርሱን ይከተሉ ለነበሩት እስራኤላውያንም ይኸው ትኩረት አግባብነት ነበረው። ይኸው የታማኝነት ግዴታ ጉዳይ በሙሴ ዘመን ለነበሩ እስራኤላውያንም ተነግሯል። በዘጸአት 19 ከ4 እስከ 5 በሲና ተራራ ላይ እግዚአብሔር ለእስራኤልም መናገሩን የቀጠለበትን መንገድ አድምጡ። በግብፅ ላይ ያደረግኩትን በንስርም ክንፍ ተሸክሜ ወደ ራሴ እንዴት እንዳመጣኋችሁ እናንተ ራሳችሁ አይታችኋል። አሁንም በፍጹም ብትታዘዙኝና ቃል ኪዳኔም ብትጠብቁ እነሆ ከአሕዛብ ሁሉ እናንተ የተወደደ ርስት ትሆኑኛላችሁ። ዘጸአት 19፥4-5 የተወደደ ርስት የመሆኑ በረከት የእስራኤልን ታማኝነት የሚጠይቅ መሆኑን በዚህ ስፍራ እናስተውላለን። እግዚአብሔር ለሕዝቡ ብዙ ምሕረትን ያሳየ ቢሆንም በየትውልዱ የሚገኘው እያንዳንዱ ሰው አቋም የሚወሰነው ለእግዚአብሔር ትእዛዛት በሚሰጠው ምላሽ ላይ ነው። እንደተመለከትነው ለአብርሃም የተሰጠው ዋና ኃላፊነት ወደ ከነአን ምድር መጓዝ ነው። ሙሴም ይህንን ኃላፊነት ጫን ብሎ የገለጸበት ምክንያት እስራኤላውያንም ወደ ከነአን የሚያደርጉትን ጉዞ በጽናት እንዲገፉበት ነው። ደግሞም ሙሴ ስለ አብርሃም ሌሎች ኃላፊነት ሲጽፍ በእርሱ ዘመን የነበሩት በርካታ የታማኝነት ኃላፊነቶች ቀደምት ተደራሲያኑም ለእግዚአብሔር ትእዛዝ ታማኝ መሆን የሚጠበቅባቸው የመሆኑን እውነታ በግልጽነት ይናገራሉ። ለአብርሃም የተሰጡ ኃላፊነቶች። በሦስተኛ ደረጃ እግዚአብሔር ለአብርሃም የሰጣቸውን የበረከት ተስፋዎች መሪ ሐሳብ ወሳኝነትም ተመልክተናል። ሙሴ ስለ አብርሃም በጻፋቸው ታሪኮች ውስጥ አብርሃም ታላቅ ሕዝብ ስለመሆኑ ስለ ብልጽግናውና ለእርሱና ለዘሩ ስለሚሰጠው ታላቅ ስም ትኩረት አድርጓል። ደግሞም በበርካታ ጊዜያት አብርሃም በሕይወት ዘመኑ የእነዚህም በረከቶች ቅምሻ ያጣጣመ መሆኑንም ተመልክተናል። በአብርሃም ታሪኮች ውስጥ እነዚህ በረከቶች በሚመጣው ትውልድ ወደ ፍጻሜ እንደሚመጡም በብዙ ትኩረት ተገልጧል። ሙሴ በአብርሃም በረከቶች ላይ በዚህ መንገድ ትኩረት ያደረገበት ምክንያት እነዚያ በረከቶች እርሱ ለሚመራቸውና የአብርሃም ዝርያ ለሆኑት እስራኤላውያንም ስለሆኑም ነው። የእስራኤልም ሕዝብ ታላላቅ በረከቶችን እንደሚቀበሉ ተስፋ ነበራቸው። ታላቅ ሕዝብ እንደሚሆኑ፣ የተትረፈረፈ ብልጽግና እንደሚያገኙና በተስፋይቱ ምድር ውስጥ ሲገቡ ገናና ስም እንደሚኖራቸው ተስፋ ነበራቸው። በእርግጥም እንደ አብርሃም ሁሉ እስራኤልም የዘፍጥረት መጽሐፍ በተጻፈበት ወቅት የእነዚህን በረከቶች ቅምሻ አጣጥማ ነበር። በሕይወት ዘመናቸውም ከተስፋዎቹ መካከል የጥቂቶቹን ፍጻሜ ማየት ጀምረው ነበር። ሆኖም ወደ ተስፋይቱ ምድር ከገቡ በኋላ ገና ወደ ፍጻሜ የሚመጡ በርካታ በረከቶችም ነበሩ። እግዚአብሔር ለእስራኤል ስለሚሰጣት የወደፊት በረከት በዘጸአት 196 እንዲህ ተነግሯል። እናንተ ለእኔ የመንግሥት ካህናት የተቀደሰ ሕዝብ ትሆናላችሁ። ዘጸአት 169 እግዚአብሔር ለአብርሃም የሰጠውን የበረከት ተስፋ ሙሴ የጻፈው በእርሱ ዘመን የነበሩትን የእስራኤላውያንን ተስፋ ለማለምለም ነበር። ለአባቶቻቸው የተነገረውን የእግዚአብሔርን የበረከት ተስፋ ሲያነቡ እግዚአብሔር ለእነርሱ ምን ያክል ትልቅ ተስፋ እንዳስቀመጠላቸው በግልጽ ይመለከታሉ። በአብርሃም በኩል የተሰጡ በረከቶች በአራተኛ ደረጃ የአብርሃም ታሪኮች የእግዚአብሔር በረከቶች በአባታችን አማካይነት ለዓለም ሁሉ የሚመጡ መሆናቸውን ገልጠዋል። እንደምታስታውሱት በአብርሃም በኩል የሚገኘው በረከት ቀለል ባለ መንገድ የሚመጣ አይደለም። ከዘፍጥረት 12፥3 እንደምንረዳው እግዚአብሔር ለአብርሃም ስኬትን የሚሰጠው ወዳጆቹን በመባረክና ጠላቶቹን በመርገም ሂደት ነው። በተለያዩ ምዕራፎችም አብርሃም በሕይወት ዘመኑ ከተለያዩ ሕዝብ ተወካዮች ጋር ባደረገው ግንኙነት የዚህን ሂደት ቅምሻ እንዲያጣፍጥም እግዚአብሔር እንዴት እንዳደረገ ሙሴ አመላክቷል። ሙሴ ስለ አብርሃም በጻፋቸው ብዙ ወቅቶችም በርካታ ፍጻሜዎች ገና ወደፊት እንደሚመጡም አመልክቷል። ሙሴ በእነዚህ ጭብጦች ላይ ያተኮረበት ምክንያት በዘመኑ እርሱን ለሚከተሉ እስራኤላውያን በጣም አግባብነት ስለነበራቸው ነው። እግዚአብሔር ወዳጆቻቸውንም በመባረክና ጠላቶቻቸውንም በመርገም ለሌሎች በረከት የሚሆኑበትን ሂደት አረጋግጦላቸዋል። እነርሱም በዘመናቸው ከተለያዩ ሕዝቦች ጋር ባደረጉት ግንኙነት የዚህን በረከቶች ቅምሻ አጣጥመዋል። ብዙ ጊዜም እግዚአብሔር ወዳጆቻቸውን ሲባረክ ጠላቶቻቸውንም ሲረግም አይተናል። ከዚህም ባሻገር ሙሴ የእስራኤላውያንን አይን ወደፊት በሚመጣው ፍጻሜ ላይ በማሳረፍ ወደ ተስፋይቱ ምድር ሲገቡ የእግዚአብሔርን መንግሥት በምድር ሁሉ እንደሚሰፋ በአትኮሮት ያሳስባል። እንደተመለከትነው በዘጸአት 196 እግዚአብሔር እስራኤል እንዲህ ብሏል፣ እናንተ ለእኔ የመንግሥት ካህናት የተቀደሰ ሕዝብ ትሆኑኛላችሁ። ዘጸአት 169 ይህ የካህናት መንግሥት የመሆን ራእይ እስራኤል እግዚአብሔርን የሚያገለግል የተቀደሰ ሕዝብ የመሆንን እድል በማግኘት የምትባረክ መሆኗን የሚያመለክት ብቻ ሳይሆን የእስራኤል ልጆች የእግዚአብሔርን ዓላማ በመላው ዓለም የሚያስፈጽሙ መሆኑንም ያመለክታል። ሙሴ እስራኤልን ወደ ተስፋይቱ ምድር ለመምራት ሲያነሳሳ ስለ አብርሃም የጻፋቸው ታሪኮች የተቀረጹት መንግሥቱን እና በረከቶቹን ወደ መላው ዓለም ለማድረስ እግዚአብሔር እንዴት እስራኤልን እንደሚጠቀም የሚጠቁመውን ራእይ በውስጣቸው ለማተም ነው። የአብርሃም ህይወት አራት አበይት መሪ ሐሳቦች ለመጀመሪያዎቹ ተደራሲያን የሚኖራቸውን አንድምታ ከተመለከትን የአባታችን ህይወት በዘፍጠት መጽሐፍ በተቀመጠበት መዋቅር ውስጥ የሚገኙትን ዋና ደረጃዎች በመመልከት የአብርሃም ታሪኮች በተቀዳሚ ተደራሲያኑ ላይ የሚፈጥሩትን ተጽዕኖ በአጭሩ እናጠቃል አምስቱ ደረጃዎች የአብርሃም ታሪኮች በአምስት ዋና ደረጃዎች እንደ እንደተከፈለ ታስታውሳላችሁ በመጀመሪያ በምዕራፍ 11 ቁጥር 10 እስከ 12 ዘጠኝ የአብርሃምን ዳራና ቀደምት ልምምድ፣ ሁለተኛ በምዕራፍ 12 ቁጥር 10 እስከ ምዕራፍ 14 ቁጥር 24 አብርሃም ከሌሎች ህዝቦች ተወካዮች ጋር ያደረጋቸውን ቀደምት ግንኙነቶች፣ ሶስተኛ በምዕራፍ 15 ከቁጥር 1 እስከ ምዕራፍ 17 ቁጥር 27 እግዚአብሔር ከአብርሃም ጋር ያደረገውን ቃል ኪዳን አራተኛ በምዕራፍ 18 ከ1 እስከ ምዕራፍ 21 34 ከሌሎች ህዝቦች ተወካዮች ጋር ያደረጋቸውን የኋላ ግንኙነቶችና በአምስተኛም የአብርሃም ትውልድና ሞት በምዕራፍ 22 ከ1 እስከ ምዕራፍ 25 18 ናቸው። እነዚህ ዋና ደረጃዎች በተለያዩ ትናንሽ ክፍልፋዮች ወይም ምዕራፎች ይከፈላሉ። እኛም እነዚህ ምዕራፎች ለቀደም ተደራሲያኑ ያሏቸውን ጥቂት አበይት እንድምታዎችና ይዘታቸውን ጠቅለል አድርገን እናቀርባለን። ዳራና ቀደምት ልምምዶች። የአብርሃም ሕይወት የመጀመሪያ ደረጃ ዳራውና ቀደምት ልምምዶቹ እግዚአብሔር አብርሃምን ለመጀመሪያ ጊዜ ለአገልግሎት የጠራበትን ጊዜና የቤተሰቡን የተለያየ ገጽታ ይዘግቡልናል። በጥቅል አነጋገር ሙሴ እነዚህን የመጀመሪያ ደረጃዎች የነደፋቸው ቀደምት ተደራሲያኑ እስራኤላውያን ስለ ቤተሰባዊ ዳራቸው እና ከእግዚአብሔር ስለተቀበሉ ጥሪ ከአብርሃም ሕይወት ገጽታዎች እንዴት ሊማሩ እንደሚችሉ ለማሳየት ነው። ይህ የመጀመሪያ ደረጃ በሦስት ምዕራፎች ወይም ክፍልፋዮች ይከፈላል። የአብርሃም ሕይወት የሚጀምረው በምዕራፍ 11 ቁጥር 10 እስከ 16 ውስጥ መለኮታዊ ሞገስ ያገኘውን የአብርሃምን የትውልድ አገር በመዘርዘር ነው። እነዚህ ጥቅሶች አብርሃም በሴም ቤተሰብ ውስጥ ጉልህ ገጸ ባህሪ እንደሆነ፣ እንደ እግዚአብሔር የተመረጠ ልዩ ሕዝብም በእግዚአብሔር ፊት ሞገስ ያገኘ ቤተሰብ መሆኑን ያመለክታል። ይህ ዝርያ በምላሹም የሙሴ ቀደምት ተደራሲያን የሆኑት እስራኤላውያን እንደ አብርሃም ወገንነታቸው ተመሳሳይ ሞገስ እንዳላቸው ያሳስባቸዋል፣ የእግዚአብሔር የተመረጠ ሕዝብ ናቸው። ሁለተኛው የአብርሃም ዳራ ምዕራፍ እና ቀደምት ልምምድ በምዕራፍ 11 ከ27 እስከ 32 የተመዘገበው የትውልድ ሐረግ። ይህ ምንባብ በጨረፍታም ቢሆን ወደ ከነአን ሊጓዝ ሞክሮ ስላልተሳካለት ስለ ጣዖት አምላኪው ታራ ይገልጽልናል። የሙሴ ቀደም ተደራሲያን በእርሱ ሕይወትና በአብርሃም ሁኔታዎች መካከል ያሉ መመሳሰሎችን በቀላሉ ያስተውላል። ወላጆቻቸውን በጣዖት አምልኮ ተሳትፈዋል፣ ወደ ከነአንም ሳይገቡ ቀርተዋል። ስለዚህ አብርሃም የአባቱን ስህተት ከመድገም ሊጠበቅ እንዳስፈለገው ሁሉ ሙሴን ይከተሉ የነበሩ እስራኤላውያንም ማለትም በሰዓት ዘመን ጣዖትን በማምለክ ከነአን ሳይገቡ የቀሩትን የአባቶቻቸውንና የእናቶቻቸውን ውድቀት ከመድገም ሊጠበቁ ይገባቸዋል። የአብርሃም ዳራና ቀደምት ልምዶች ቀጥለው የሚሸጋገሩት በምዕራፍ 12 ከቁጥር 1 እስከ 9 ወደሚገኘው የአብርሃም ወደ ከነአን የመወሰድ ታሪክ ነው። አብርሃም ወደ ከነአን እንዲጓዝ እግዚአብሔር ጠራው። አብርሃምም ብዙ ችግሮች ቢኖሩም የእግዚአብሔርን ጥሪ ታዘዘ። በተመሳሳይም መንገድ የሙሴ ቀደም ተደራሲያን የሆኑትን እስራኤላውያንን ወደ ከነአን ምድር እንዲጓዙ እግዚአብሔር ጠርቷቸዋል። እነርሱም በርካታ ችግሮች ቢኖሩም ሊታዘዙ ይገባቸዋል። ስለዚህ የአብርሃም ወደ ከነአን የመሄድ ታሪክ በሙሴ ዘመን የነበሩት እስራኤላውያን አብርሃም ወደ ከነአን የተጓዘበትን ዱካ ተከትለው ወደ ከነአን ሊጓዙ የሚገባቸው መሆኑን የሚያመለክት ቀደምት እንድምታለሁ። ሙሴ በእነዚህ ሦስት አንጓዎች ቀደምት ተደራሲያኑ እግዚአብሔርን ለማገልገል በሚያደርጉት ጥረት ለሚገጥማቸው ተግዳሮት ጉልህ ምሪት ያገኙበት ዘንድ የአብርሃምን ሕይወት አስተዋውቋል። ከሌሎች ጋር የነበረው ቀደምት ግንኙነት በአብርሃም ሕይወት ዙሪያ ያጠነጠነው የዘፍጥረት ዘገባ ሁለተኛ አብይ እርከን አባታችን ከሌሎች ጋር በነበረው ቀደምት ግንኙነት ላይ ያተኩራል። እነዚህ ምዕራፎች አባታችን ከተለያዩ ወገኖች ጋር በልዩ ልዩ መንገዶች ያደረገውን ግንኙነት የሚገልጹ ሲሆን ይህም ቀደምት አንባቢዎቹ እስራኤላውያን ከሌሎች ጋር በሚኖራቸው ግንኙነት ምሪትን የሚሰጣቸው ይሆናል። በመጀመሪያው ምዕራፍ በዘፍጥረት 12 ከ10 እስከ 20 ሙሴ የአብርሃምን ከግብፅ ነፃ መውጣት ገልጿል። እንደምታስታውሱት አባታችን በረሃብ ምክንያት ወደ ግብፅ ቢሰደድም እግዚአብሔር ግን በፈርዖን ቤት ውስጥ በሽታን በመስደድ አባታችንን ከግብፃውያን ባርነት ነፃ አውጥቶታል። ከእግዚአብሔር ታላቅ ማዳን የተነሳ አብርሃም በብዙ ብልጥግና ከግብፅ ወጣ፣ ዳግመኛም አልተመለሰም። ግብፅ መኖሪያው እንዳልሆነች አብርሃም በግልጽ ተረድቷል። የግብፅ ደም ተደራሲያን የሆኑት እስራኤላውያን ልምምዶቻቸው የአብርሃምን ታሪክ በብዙ ገጽታዎቹ የሚያንጸባርቅ መሆኑን ያስተውላሉ። በረሃብ ምክንያት ወደ ግብፅ ወርደዋል። እግዚአብሔር በግብፃውያን ላይ ከላከው መቅሰፍትም የተነሳ ከግብፅ በብዙ ብልጥግና ከባርነት ነፃ ወጥተዋል። የሚያሳዝነው ግን እስራኤላውያን በጉዟቸው ችግር ሲገጥማቸው ብዙዎቹ በግብፅ የነበራቸውን ሕይወት መናፈቅና ወደዚያም ለመመለስ መፈለግ ጀምሩ። ይህ ምዕራፍ ለቀደምት ተደራሲያኑ ግብፅ መኖሪያቸው እንዳልሆነች በግልጽ ያመለክታቸዋል። እግዚአብሔር እንዴት በቸርነቱ ነፃ እንዳወጣቸው፣ ግብፅንም እንዲለቁን እንደረዳቸውና ግብፃዊያንም ከኋላቸው እንደጣለላቸው ያስታውሳሉ። አብርሃም ከሌሎች ጋር የነበረው ቀደምት ግንኙነት ሁለተኛ አንጓ በምዕራፍ 13 ከ1-18 የሚገኘውና ከሎጥ ጋር የነበረው ጭብጥ የተጻፈበት ነው። ይህ ክፍል የአብርሃም ሰዎችና የሎጥ ሰዎች ለመንጋዎቻቸው አገልግሎት በሚጠቀሙበት የተፈጥሮ ሀብት ምክንያት የተፈጠረ ግጭት የተመዘገበበት ዕውቅ ታሪክ ነው። በዚህ ትግል ውስጥ አብርሃም ለሎጥ በጎነትን አድርጎለታል፣ በመረጠው ምድር በሰላም እንዲኖር ፈቅዶለታል። የዘፍጥረት ደራሲያንም ይህ ታሪክ ለእነርሱ ምን ማለት እንደሆነ ለመረዳት ብዙም አይቸግራቸውም። እንደ ዘዳግም ሁለት አገላለጥ እስራኤላውያን ወደ ተስፋይቱ ምድር ሲጓዙ የሎጥን ዝርያዎች በበጎነት እንዲመለከቷቸውና በአባታቸው ምድር በሰላም ለመኖር እንዲፈቅዱላቸው ሙሴ አዟቸዋል። በውጤቱም አብርሃም ለሎጥ ያደረገው በጎነት እስራኤላውያንም በእነርሱ ዘመን ለነበሩ ሞዓባውያን እንዴት መያዝ እንደሚገባቸው አሳይቷቸዋል። አብርሃም ከሌሎች ጋር የነበረው ቀደምት ግንኙነት ሦስተኛ ምዕራፍ። በምዕራፍ 14 ከ1 እስከ 24 የሚገኘው አብርሃም ሎጥን የታደገበት ታሪክ ነው። ይህ ውስብስብ ታሪክ አብርሃም ከረጅም ርቀት የመጡ ኃይለኛና ጨካኝ የሆኑ ነገሥታትን ድል በማድረግ ሎጥን እንዴት እንደታደገው የሚገልጽ ሲሆን ለሎጥ ምን ያህል ታላቅ ቸርነትን እንዳደረገለት ያሳያል። ይህም ታሪክ ሙሴን ይከተሉ ለነበሩ እስራኤላውያንም በግልጽ የሚያስተላልፈው ቀጣይ መልእክት አለ። እስራኤላውያንም የሎጥ ዝርያ በሆኑት በሞዓባውያንና በአሞናውያን ምድር ሲያልፉም የእስራኤል ሰራዊት የአሞራውያንን ንጉሥ ሴዮንን እና የባሳንን ንጉሥ አግን ድል አድርጓል። ሁለቱም ሞዓባውያንና አሞናውያንን ያስጨነቁ የነበሩ ናቸው። እስራኤላውያን በዚህ መንገድ ሞዓባውያንና አሞናውያንን በመታደግ አብርሃም በፊታቸው ያስቀመጠላቸውን ተምሳሌት ተመልክተዋል። ይህ የአብርሃም የሕይወት ምዕራፍ እስራኤላውያን በዘመናቸው ሊከተሉ የሚገባቸው ተምሳሌት ለማመልከት አብርሃን እንደ ምሳሌ ያቀርባል። ከአብርሃም ጋር ያደረገው ቃል ኪዳን። አሁን ወደ አብርሃም ሕይወት ሦስተኛ እርከን ላይ ደርሰናል። ያም እግዚአብሔር ከአብርሃም ጋር ያደረገውን ቃል ኪዳን ሲሆን በምዕራፍ 15 ከ1 እስከ ምዕራፍ 17 27 ውስጥ ይገኛል። በጥቅል አነጋገር ይህ እርከን እስራኤል ከእግዚአብሔር ጋር የሚኖራትን የቃል ኪዳናዊ ግንኙነት ባህሪ በሚገልጥ መንገድ እግዚአብሔር ከአባታችን ጋር ባደረገው ቃል ኪዳን ላይ ያተኩራል። እነዚህ ምዕራፎች በሦስት አቢ አንጓዎች ይከፋፈላሉ። የመጀመሪያው ምዕራፍ በተለይ እግዚአብሔር ለአብርሃም በገባው የቃል ኪዳን ተስፋ ላይ የሚያተኩር ይሆንና በምዕራፍ 15 ከ1-21 ውስጥ ይገኛል። ይህ ምዕራፍ እግዚአብሔር ከአብርሃም ጋር ቃል ኪዳን የገባበትን ጊዜ የሚዘግብ እውቅ ምዕራፍ ነው። እግዚአብሔር ለአብርሃም ዘርንና ምድርን እንደሚሰጠው ቃል ገብቶለታል። በተለይም ቁጥራቸው እጅግ የበዛ ዝርያዎች እንደሚሰጠው፣ በባዕድ ምድርም ለተወሰነ ጊዜ በጭቆና ካሳለፉ በኋላ የአብርሃም ወገኖች ወደ ተስፋይቱ ምድር ተመልሰው ይመጣሉ። ይህ ምንባብ የተነደፈው እግዚአብሔር በሙሴ አማካይነት ከእስራኤል ጋር ተመሳሳይ ቃል ኪዳን እንዳደረገ ለማሳሰብ ነው። ከዚህም በበለጠ እነርሱ ራሳቸው ለአብርሃም የተሰጡትን ተስፋዎች ፍጻሜ ያጣጣሙ መሆኑን ያሳያቸዋል። እስራኤላውያን የአብርሃም የተስፋ ዝርያዎች ናቸው። እግዚአብሔርም ለአባታቸው ተስፋ ሰጥቶት ወደ ነበረው ምድርም ተመልሰዋል። እነዚህን እውነታዎች መጠራጠር እግዚአብሔር ከአብርሃም ጋር የገባውና በሙሴም መልሶ የተረጋገጠውን የእግዚአብሔርን ቃል ኪዳናዊ ተስፋዎች መጠራጠር ነው። እግዚአብሔር ከአብርሃም ጋር ያደረገው ቃል ኪዳን ሁለተኛ ምዕራፍ በምዕራፍ 16 ከ1 እስከ 16 የሚገኘው አባታችን ወደ አጋር በመግባት የወደቀው ውድቀት ነው። ይህ አሳዛኝ ታሪክ አብርሃምና ሳራ እንዴት የእግዚአብሔርን ቃል ኪዳን ቸል በማለት ከግብፃዊ ባሪያው ከአጋር ልጅን ለማግኘት እንደሞከሩ ያሳስባል። አብርሃምና ሳራ የእግዚአብሔርን የቃል ኪዳን ተስፋ መጠበቅ አቃታቸው። እግዚአብሔር ግን እነርሱ ያመጡትን አማራጭ ዕቅድ እስማኤልን እንደ አብርሃም እውነተኛ ዘር ባለመቀበል ውድቅ አደረገባቸው። የሙሴ ቀደም ተደራሲያንም እግዚአብሔር በቃል ኪዳኑ ከሰጣቸው ተስፋ ጀርባቸውን መላልሰው በማዞር የግብፅን ምቾት ይመኛሉ። የአብርሃም ዕቅድ ውድቅ እንደተደረገ ሁሉ እነርሱም ለእግዚአብሔር ዕቅድ የሚያቀርቡት አማራጭ ውድቅ እንደሚደረግባት ይህ የአብርሃም ሕይወት ያስተምራቸዋል። እግዚአብሔር ከአብርሃም ጋር ያደረገው ቃል ኪዳን ሦስተኛ ምዕራፍ ከአብርሃም በሚጠበቀው የቃል ኪዳን መመዘኛ ላይ የሚያተኩረውና በምዕራፍ 17 ከአንድ እስከ 27 የሚገኘው ነው። በዚህም ንባብ አባታችን የእግዚአብሔርን ዕቅድ ከመከተል ፊቱን ሲያዞር እግዚአብሔር ተጋጥሞታል። የቃል ኪዳን ታማኝነት ወሳኝ መሆኑን ለማመልከት በአብርሃምና በወንዶች ልጆቹ ላይ ተፈጻሚ የሚሆን የግርዛት ሥርዓት እንዲኖር ደንግጓል። በዚህም ምልክት የእርሱ የቃል ኪዳን ግንኙነት ታማኝነትን የሚጠይቅ መሆኑን፣ ያም ታማኝነት ታላቅ በረከትን እንደሚያስገኝ እግዚአብሔር አብርሃምን አሳስቦታል። ሙሴም ይህንን የአብርሃም ቃል ኪዳን መልሶ ያነሳው እስራኤላውያን ውድቀትን ድል በማድረግ በታማኝነት እንዲዘልቁ ለመሞገትና ለቃል ኪዳን ታማኝ የመሆንን አስፈላጊነት ለማመልከት ነው። እስራኤላውያን ለቃል ኪዳን አምላካቸው ታማኝ ሲሆኑ ብቻ የእግዚአብሔርን ታላቅ በረከት ተስፋ የማድረግ መብት ይኖራቸዋል። ስለዚህ የአብርሃም ሕይወት ማዕከል የሆነው ከእግዚአብሔር ጋር ያለው ቃል ኪዳን እግዚአብሔር ለእስራኤል ወደ ሰጠው አስደናቂ ተስፋዎች ጸጋ ትኩረትን ይስባል። በተጨማሪም ተደራሲያኑ የቃል ኪዳን አምላካቸውን በታማኝነት የማገልገል ግዴታ ያለባቸው መሆኑንም በብርቱ ያሳስባቸዋል። ከሌሎች ጋር የነበረው የኋላ ግንኙነት። አሁን ደግሞ ወደ አብርሃም ሕይወት አራተኛ እርከን ደርሰናል። ያም በምዕራፍ 18 ከቁጥር 1 እስከ ምዕራፍ 21 34 የሚገኘው በስተኋላ ከሌሎች ጋር ያደረገው ግንኙነት ነው። በእነዚህ ምዕራፎች አብርሃም በሙሴ ዘመን ከሚኖሩ ሰዎች ጋር ትስስር ካላቸው ከተለያዩ ሰዎች ጋር መገናኘቱ ተዘግቧል። አብርሃም የሰደሙና ገሞራ ዝርያ ከነበሩት ከነአናውያንና፣ ከሎጥ፣ ከአቤሜሌክ እና ከእስማኤል ጋር ተገናኝቷል። በጥቅል አነጋገር አብርሃም ከእነዚህ ሰዎች ጋር ያደረገው ግንኙነት እስራኤል ከከነአናውያን፣ ከሞዓባውያን፣ ከአሞናውያን፣ ከፊልስጤማውያንና ከእስማኤላውያን ጋር በራሷ ዘመን እንዴት ግንኙነት ማድረግ እንዳለባት ያስተምራታል። ከአባታችን ሕይወት የዚህኛውን አንጓ የመጀመሪያ ታሪክ በምዕራፍ 18 1 እስከ 1938 የሚገኘው የሰደሙና የገሞራ ታሪክ ነው። ይህ ዕውቅ ታሪክ በረከሱት የከነአናውያን ከተሞች ላይ ስለወረደው መለኮታዊ ፍርድ ይነግረናል። በከተሞቹ ውስጥ ስላለው ጻድቅ አብርሃም ግድ መስተኘቱን፣ የከተሞቹን መውደም እና ሎጥ ግን መዳኑን ይነግረናል። እነዚህ ክስተቶች ስለ ሙሴ ቀደም ተደራሲያን ሁኔታ በቀጥታ ይናገራሉ። በእነርሱ ዘመን በሚኖሩ ሰዎች ላይ ምን እንደተከናወነ እንዲረዱ ያስችላቸዋል። ማለትም እግዚአብሔር በከነአናውያን ላይ የሚያስተላልፈው ፍርድ በከነአናውያን መካከል ስለሚኖር ጻድቅ ሊቆረቆሩ እንደሚገባ ለምሳሌ ወደ ኢያሪኮ ሲመጡ ስለረዳቻቸው ረዓብ፣ በመከናአናች መካከል ስለማይቀረው ውድመት፣ የሎጥ ዝርያ ከሆኑት ከሞዓባውያንና ከአሞናውያን ጋር ሊኖራቸው ስለሚገባ ግንኙነት ናቸው። አብርሃም ከሌሎች ጋር የነበረው የኋላ ዘመን ግንኙነት ሁለተኛ ክፍል በምዕራፍ 2 ከ1 እስከ 18 የሚገኘው ነው። በዚህ ታሪክ ውስጥ አብርሃም በድጋሚ በምድሪቱ ነዋሪ ለነበረውና አቤሜሌክ በሚል መጠሪያ ለሚታወቀው ፊሊስጤማዊ ማልዷል። ሳራ ሚስቱ መሆኗን ባለማወቅ ከአብርሃም በመውሰድ የአብርሃምን የወደፊት ተስፋ አቢሜሌክ ተፈታትኗል። ከዚያም አብርሃም በአቢሜሌክ ላይ ቁጣን ሲያመጣ አቢሜሌክ ከጥፋቱ ንስሐ በመግባት ከክፋት የራቀ መሆኑን አሳይቷል። ንስሐ በመግባቱም አብርሃም ስለ አቢሜሌክ ማልዶለታል። እናም አብርሃምና አቢሜሌክ ዘላቂ ሰላምና ባልንጀርነትን አጣጥመዋል። ይህ ታሪክ እስራኤላውያን በራሳቸው ዘመን ስለሚኖሩ ፊልስጤማውያን ሊኖራቸው ስለሚገባው ዝንባሌ ይነግራቸዋል። በተለያየ መንገዶች ፊልስጤማውያን እስራኤልን ተፈታትነዋል። ሆኖም የእግዚአብሔር ፍርድ ፊልስጤማውያንን ወደ ንስሐ ከመራቸው እስራኤላውያን ሊማልዱላቸውና በሰላም ሊኖሩ ይገባቸዋል። ሦስተኛው የዚህ ትረካ ክፍል በምዕራፍ 21 ከ1 እስከ 21 የሚገኘው በይስሐቅና በእስማኤል መካከል ባለው አስቸጋሪ ግንኙነት ላይ የሚያተርኩር ነው። ይስሐቅና እስማኤል ሁለቱም የአብርሃም ልጆች ናቸው። በመካከላቸው ውጥረት ሲነግስ ግን እስማኤልን ከቤተሰቡ እንዲያስወጣ እግዚአብሔር አብርሃምን ያዘዋል። እግዚአብሔር እስማኤልን ባርኮታል። ሆኖም የአብርሃም ሕጋዊ ወራሽ ግን ይስሐቅ ብቻ ነው። ሙሴ ስለ እነዚህ ክስተቶች ለተቀዳሚ ተደራሲያኑ ሲያሳውቅ በዘመናቸው ከእስማኤላውያን ጋር ሊኖራቸው የሚገባውን የግንኙነት ባህሪ እንዲገነዘቡ ይረዳቸዋል። በእስራኤልና በእስማኤላውያን መካከል ውጥረት ሲነግስ፣ በመካከላቸው ልዩነት እንዲኖር እግዚአብሔር የደነገገ መሆኑን እስራኤላውያን ሊያስታውሱ ይገባል። በብዙ መንገዶች እግዚአብሔር እስማኤላውያንን ቢባርክም፣ ትክክለኞቹ የአብርሃም ወራሾች እስራኤላውያን ናቸው። አብርሃም ከሌሎች ጋር የነበረው የኋላ ዘመን ግንኙነት አራተኛ ምዕራፍ በምዕራፍ 21 ከ22 እስከ 34 የሚገኘው አብርሃም ከአሜሌክ ጋር የነበረው የስምምነት ውል ታሪክ ነው። ይህ ታሪክ ፊልስጤማዊው አቤሜሌክ እግዚአብሔር ለአብርሃም ለሰጠው ሞገስ እንዴት እውቅና እንደሰጠና አብርሃምም ከአቤሜሌክና ከዘሩ ጋር እንዴት በሰላም ለመኖር እንደተስማማ ይዘግባል። ታሪኩ በመቀጠልም የአብርሃም በጎች ውሃስ ለማግኘት መብታቸው እንዴት ክርክር እንደተነሳና አብርሃምና አቤሜሌክም በቤርሳቤህ ወደ ሕጋዊ ስምምነት እንደደረሱና እርስ በርስ በመከባበር ለመኖር እንደወሰኑ ይናገራል። ፍልስጤማውያን በእነርሱ ዘመን ምን ያክል ፈተና ሊሆኑባቸው እንደሚችሉ አቤሜሌክና አዛዡ ሙሴንና እስራኤላውያንን ያሳስባሉ። በዚህ ስፍራ ፊልስጤማውያን እግዚአብሔር ለእስራኤል ለሰጠው በረከት ዕውቅና ከሰጡ እስራኤልም የአብርሃምን ምሳሌነት በመከተል ከእነርሱ ጋር በሰላም ለመኖር መስማማት እንዳለባት ሙሴ ለተከታዮቹ አስተምሯቸው፣ ቤርሳቤ የተሰኘውንም ጉድጓድ በሙሴም ዘመን ነበር። እነርሱም በዚያ ስፍራ የተፈጸመውን ውል እና ከፍልስጤማውያን ጋር ሰላምና መከባበርን እንዴት መሻት እንዳለበት ለእስራኤል ያሳስባል። ስለዚህ አብርሃም ከሌሎች ጋር ያደረገው የኋላ ዘመን ግንኙነት ታሪክ ሙሴና እስራኤል በዘመናቸው ከተገናኟቸው ሰዎች ባህሪ ጋር የሚጎዳኝ መሆኑን አይተናል። አብርሃም የወሰዳቸውን እርምጃዎች በመመልከት እስራኤላውያን ለዘመናቸው የሚጠቅም ብዙ ትምህርት ያገኛሉ። ትውልድና ሞት ሙሴ ስለ አብርሃም ሕይወት የዘገበው ዘገባ የመጨረሻ እርከን ላይ ደርሰናል። እርሱም በምዕራፍ 22 ከ1 እስከ ምዕራፍ 25 18 የሚገኘው ትውልዱና ሞቱ ነው። እነዚህ ምዕራፎች በአብርሃም ቅርስ ማለትም ከእግዚአብሔር ጋር የነበረውን የቃል ኪዳን ግንኙነት ለቀጣዩ ትውልድ በማስተላለፉ ላይ ያተኩራሉ። በጥቅል አነጋገር እነዚህን ታሪኮች ለመጀመሪያ ጊዜ ከሙሴ የሚቀበሉ እስራኤላውያን እንደ አብርሃም ዘርነታቸው ሊኖራቸው ስለሚገባው አቋም እና ለእነርሱ ትውልድ ስላለው ተስፋ ብዙ ሊማሩ ይገባል። በዚህኛው የአብርሃም ሕይወት ምዕራፍ የመጀመሪያ ክፍል ዕውቁና አብርሃም የተፈተነበት ታሪክ በምዕራፍ 22 ከቁጥር 1 እስከ 24 የሚገኘው ነው። ይህ ፈተና የተነደፈው አብርሃም ልጁን ይስሐቅን ከሚወድበት መውደድ ይልቅ እግዚአብሔርን የወድ እንደሆነ ለመፈተሽ ነው። እግዚአብሔር አስቸጋሪ ፈተና አዘጋጀ። አብርሃምም ልጁን እንዲሰዋ ጠራ። አብርሃምም ታዘዘ። በመታዘዙ ምክንያት የልጁ የይስሐቅ ነገው ብሩህ እንደሚሆን እግዚአብሔር ለአብርሃም ዋስትናን ሰጠው። ይህ ታሪክ ሙሴ ለሚከተሉ እስራኤላውያን በርካታ እንድምታዎች ቢኖሩትም የዚህም ምንባብ ወሳኝ ገጽታ ግን እስራኤል ለእግዚአብሔር ያላትን ታማኝነት ጥልቀት ለመለካት እስራኤልን እንደሚፈትን ማሳሰብ ነው። እግዚአብሔር በሙሴ ዘመን ለነበሩት እስራኤላውያን በርካታ ፈተና አዘጋጅቶላቸዋል። አብርሃም ለፈተናው ታዛዥ መሆኑ እስራኤላውያንም ፈተናዎቻቸውን የቱንም ያክል አስቸጋሪ ቢሆንም ፈተናዎቹን በመታዘዝ መልስ ሊሰጡ እንደሚገባ ያስታውሳቸዋል። የአብርሃም ዘር በመሆኑ ለይስሐቅ የተሰጠው የወደፊት ብሩህ ተስፋ እስራኤላውያንም ፈተናዎቹን ካለፉ እነርሱም ስለሚያገኟቸው ብሩህ ተስፋ ያስታውሷቸዋል። በአብርሃም ሕይወት የመጨረሻ እርከን ውስጥ ሁለተኛው ምዕራፍ በምዕራፍ 23 ከ1 እስከ 20 የሚገኘው አባታችን የገዛው የመቃብር ስፍራ ታሪክ ነው። ይህ ታሪክ ሚስቱ ሳራ ስትሞት አብርሃም በሄብሮን ስለ ገዛው የቤተሰብ የመቃብር ስፍራ ይገልጻል። ይህ ትረካ አባታችን ያንን ንብረት እንደ ስጦታ አለመቀበሉን ይልቁንም ዋጋ ከፍሎ መግዛቱን በአጽንኦት ያመለክታል። ይህ የንብረት አያያዝ ሥርዓት ቤተሰቡ የከነአንን ምድር ሕጋዊ ርስታቸው የማድረጋቸውን ባለመብትነት እንድናይ ያስችለናል። ሙሴን የሚከተሉ እስራኤላውያንም በግዢ የተያዘው የመቃብር ስፍራ በሕይወታቸው ያለው እንድምታና አስፈላጊነት ምን ያህል እንደሆነ እንዲረዱ ያስችላቸዋል። ቦታው የዘራቸው የመቃብር ስፍራ ነው። አብርሃም ይስሐቅና ያዕቆብ የተቀበሉት በዚያ ነው። ምድሪቱን ድል አድርገው ከመያዛቸው በፊትም ይህ ስፍራ በምድሪቱ ውስጥ ያለ ሕጋዊ ርስታቸው እንደነበር ይረዳሉ። አብርሃም ይስሐቅና ያዕቆብ አብዛኛውን ዘመናቸውን በሄብሮንና በአካባቢው አሳልፈዋል። እስራኤላውያን ሄብሮንን የዘራቸው የመቃብር ስፍራ አድርገው ከመያዛቸው የተነሳ የአባታቸውን የያዕቆብን አጽም እንኳን ወደ ሄብሮን ይዘው ተጉዘዋል። አብርሃም የመቃብር ስፍራን የመግዛቱ ታሪክ የእርሱ ዘር ሕጋዊ ርስቱ ከከነዓን ሌላ የትኛውም ምድር ሊሆን እንደማይችል የሚያመለክት ነው። የአብርሃም ትውልድና ሞት ሦስተኛው ልብን የሚነካ ምዕራፍ ስለ አብርሃም ምራት የልጁ የይስሐቅ ሚስት ስለሆነችው ስለ ርብቃ የሚናገረው በምዕራፍ 24 ከ1 እስከ 67 የሚገኘው ታሪክ ነው። በዚህ ታሪክ ውስጥ ይስሐቅ ከከነአናውያን ጋር በመዳቀል እንዳይረክስ ለመከላከል የከነአንን ሴቶች እንዳያገባ አብርሃም የወሰደው እርምጃ ተጠቅሷል። ነገር ግን ይስሐቅ በተስፋይቱ ምድር በከነአን የመቀመጡም ነገር የተረጋገጠ እንዲሆን አብርሃም ባሪያውን በመላክ ለልጁ ሚስትን እንዲያመጣለት እርምጃ ወስዷል። አብርሃም በዚህ መንገድ ለይስሐቅ ሚስትን በመፈለግ የይስሐቅና የዘሩ የወደፊት በረከት ከእግዚአብሔር ዘንድ የተረጋገጠ እንዲሆን አድርጓል። ሙሴን የሚከተሉ እስራኤላውያን ከዚህ ከይስሐቅ ታሪክ ከአብርሃም ጋር ያላቸውን የዘር ትስስር እንዲረዱ፣ ምንም እንኳን በከነአን ምድር ቢቀመጡ ከከነአናውያን እርኩሰት ራሱን ከመጠበቁ ትምህርትን ሊቀስሙ ይገባል። የይስሐቅ የወደፊት ብሩህ የበረከት ተስፋ የእነርሱም እንዲሆን በተስፋዪቱ ምድር ውስጥ ከሚኖሩ ከነአናውያን እርኩሰት ራሳቸውን ሊጠብቁ ይገባቸዋል። የአብርሃም ሕይወት የመጨረሻ ምዕራፍ የአባታችን ሞትና ትውልድ የተመዘገበበት በምዕራፍ 25፥1-18 የሚገኘው ታሪክ ነው። ይህ አጫጭር ትረካዎችን ያዘለ ክፍል አብርሃም ከሳራ ውጪ ስለ ወለዳቸው ልጆቹ የሚተርክ ነው። ከዚያም ስለ አባታችን ሞትና ይስሐቅ እንደ ሕጋዊ ወራሽነቱ የአብርሃምን የፍጻሜ በረከት ስለ መቀበሉ ነው። በመጨረሻም የእስማኤልን ዝርያዎች በንጽጽር በሚዘረዝረው ክፍል ይደመድማል። ይህ የአብርሃም ታሪክ መደምደሚያ ለቀደም ተደራሲያኑ ብዙ እንድምታዎች አሉት። የተቀሩትን የአብርሃም ልጆች ከእስራኤላውያን ለመለየት ይዘረዝራቸዋል ሙሴን ይከተሉ የነበሩ እስራኤላውያን የአብርሃም ተስፋዎች ትክክለኛ ወራሾች መሆናቸውን ለማረጋገጥ አብርሃም ለይስሐቅ የፍጻሜ በረከት ያሰምርለታል። የእስማኤል ዝርያዎች ከአብርሃም በረከት ለመካፈል የሚያነሱትን የትኛውንም የይገባኛል ጥያቄ ውድቅ ማድረጉን ይጠቅሳል። የአብርሃምን ሕይወት ዘገባ በዚህ መንገድ በመደምደም ሙሴ በእርሱ መሪነት ወደ ተስፋይቱ ምድር የተጓዙት እስራኤላውያን የአብርሃም እውነተኛ ወራሽ የመሆናቸውን መለያ መብትና ኃላፊነት ይገልጻል። ስ ስለዚህ ሙሴም የአብርሃምን የሕይወት ታሪኮች የጻፈው ይመራቸው የነበሩ እስራኤላውያን ለምንና እንዴት ግብፅን መልቀቅ እንዳለባቸውና የተስፋይቱን ምድር በድል ለመውረስ መገስገስ እንዳለባቸው ለማስተማር ነው። ይህንንም ግብ ለማሳካት ለአባታችን የተሰጠውን ጸጋ ተካፋዮች እንዴት እንደሆኑ፣ አባታችን ታማኝ እንደነበረው ሁሉ እነርሱም እንዴት ታማኝ የመሆን ኃላፊነት እንዳለባቸው፣ አብርሃምም እንደተቀበለው የእግዚአብሔርን በረከት እንዴት ሊቀበሉ እንደሚችሉ፣ አንድ ቀንም ለምድር ሕዝቦች ሁሉ እንዴት በረከት ሊሆኑ እንደሚችሉ ሙሴ በአባታችን የሕይወት ታሪክ ምዕራፎች ውስጥ የተለያዩ አጽንዖቶችን በመስጠት አመልክቷቸዋል። ስለ አብርሃም ሕይወት ሙሴ ያቀረበው ዘገባ ወደ ተስፋይቱ ምድር እርሱን ተከትለው ለተጓዙ እስራኤላውያን ሊለካ የማይችል እንድምታዎች አሉት። ማጠቃለያ። በዚህ ትምህርት በዘፍጥረት መጽሐፍ የተዘረዘረውን የአብርሃምን ሕይወት ዘገባ ቀደምት ትርጉም ተመልክተናል። ተቀዳሚ ትርጉሙንም ለመመርመር በሁለት ዋና አቅጣጫዎች ተጉዘናል። በአንድ ወገን በእነዚህ ታሪኮችና በጻፈላቸው እስራኤላውያን ልምዶች መካከል ሙሴ ያመለከተውን ትስስር መርምረናል። በሌላ ወገን ደግሞ ተቀዳሚ ተደራሲያኑ ግብፅን ወደ ኋላቸው በመተብ የተስፋይቱን ምድር ከነአንን ለመውረስ በሚገሰግሱበት ወቅት እነዚህ ታሪኮች ተጽዕኖ እንዲያሳድሩባቸው አድርጎ ሙሴ እንዳቀናበራቸው አይተናል። As we learn more about the በእስራኤላውያን መካከል ሙሴ ሊያመለክተው የሚፈልገውን ትስስር፣ በተደራሲያኑም ላይ ታሪኮቹ ሊያመጡ የሚፈልገውን ተጽዕኖ ይበልጥ በተረዳን ቁጥር የአብርሃም ሕይወት እያንዳንዱ ምዕራፍ እንዴት እስራኤልን የመምራት ዓላማ እንዳነገበ እንደርስበታለን። በተጨማሪም እነዚህ ታሪኮች በዛሬው በእኛ ሕይወት እንዴት ተግባራዊ ሊሆኑ እንደሚችሉ ይበልጥ መገንዘብ እንችላለን።